የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን አድማጮቻችን፣ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 10 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችን እንሆ ተጀመረ። ፕሮግራሞቻችንን እናስተዋውቃችሁ። የህዝብ ተወካዮች ምክር ቤት ሚኒስትሮች ሹመት ዛሬ ጸድቋል። እነዚህ በአሁኑ ሰዓት በሚኒስትርነት የታጩ የተከበሩ የክልል ፕሬዚዳንት ሆነውም ያገለገሉ ሰዎች ናቸው። የመንግስት ረዳት ተጠሪ ሚኒስተር ዴታ አቶ ጫላ ለሚን ነው የሰማ ናቸው። በሌላ በኩል በቅድሞው የኦሮሚያ ክልል ፕሬዚዳንት ለማ መገርሳ ምትክ አቶ ሽመልስ አብዲሳ ዝርዝር ዘገባለን። ኢትዮጵያና ኤርትራ የሚያገናኘው የሁመራ አማሃጀር መስመር ዛሬ ጠዋት ተዘጋ ተብሏል፤ ዘገባለን። ሌሎች ለምሽቱ ያዘጋጀናቸው ናቸው ቅንብሮችም አሉ። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በአፍሪካ የአራት ቀናት ጉብኝት ያደረጉት የዋይት ሃውስ ከፍተኛ አማካሪ ኢቫንካ ትራምፕ በትናንት የአይቨሪ ኮስት ውሏቸው በሴት ሥራ ፈጣሪዎች ጉባኤ ላይ ተገኝተው ተናግረዋል። የምርምርና ጥናቶች ውጤቶች ሁሉ እንደሚያሳዩን የሴቶችን የወሳኝነት አቅም የሚገነቡ ማኅበረሰቦች ይበልጥ ሰላማዊና የበለጸጉ ናቸው ብለዋል ሚስ ትራምፕ። በሴቶች የንግድ ባለቤቶች፣ የማህበረሰብ አደራጆች፣ ፖለቲከኞችና ተማሪዎች ለተሞሉ አዳራሽ በማደግ ላይ ያሉ ሀገሮች ሴቶችን አቅም ለመገንባት በሚል አባታቸው ፕሬዚዳንት ዶናልድ ትራምፕ ባለፈው የካቲት ያወጁትን የ50 ሚሊዮን ዶላር እቅድ ለማስጀመርና ለማበረታታት ወደ ኢትዮጵያና አፍሪካ የተጓዙት ኢቫንካ ትራምፕ እቅዱ በመጪዎቹ ስድስት ዓመታት ውስጥ የ50 ሚሊዮን ሴቶችን አቅም እንደሚገነባ በአይቮሪ ኮስቱ የሴት ስራ ፈጣሪዎች የገንዘብ ውጥን ጉባኤ ላይ ተናግረዋል። የሊቢያው አፈንጋጭ ጄኔራል ሀሊፋ ሀፍታር ኃይሎች ዋና ከተማይቱ ትሪፖሊ ለመቆጣጠር ውጊያ ከጀመሩ ወዲህ እጅግ ብርቱ የተባለ ጦርነት እየተካሄደ መሆኑን የተባበሩት መንግስታት ድርጅት የሊቢያ ልዑክ ጋላን ሳላሜ አስታወቁ። በዛሬ ውጊያ ቢያንስ አምስት ሲቪሎች መገደላቸውንና ቁጥሩ የበዛ ሰው መቁሰሉን የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱያሪክ ተናግረዋል። የተባባሰው ከባድ መሳሪያዎች ተኩስና ቦታ ያለየ ድብደባ የሲቪሎች መኖሪያ አካባቢዎች ትምህርት ቤቶችና መሰረተ ልማቱን እያወደሙ መሆናቸውን የገለጹ የሊቢያው የመንግስታቱ ድጋፍ ሰጪ ልዑክ ክስ አሰምቷል። የአስቸኳይ ጊዜ የሰብአዊ እርዳታና አገልግሎቶች በውጊያው አካባቢ ለተጠመዱ አካባቢዎች እንዲደርሱ የዋና ጸሐፊውን ልዑክ ጋሳን ሳላሜ የዓለም አቀፍ አሸማጋዮች አቤቱታ ማቅረባቸውን ቀጥለዋል ብለዋል። የሰሜን ኮሪያው ፕሬዚዳንት ኪም ጁንግ ኡንና የሩሲያ ዋቻቸው ቭላድሚር ፑቲን በያዝነው የአውሮፓ ወር መጨረሻ ሞስኮ ላይ ለመገናኘት አቅደዋል። የሁለቱ መሪዎች ስብሰባ ዕቅድ ከክሬምሊን የወጣው ፒዮንግያንግ እጅግ ኃይለኛ የተባለ አረራዘል ስልታዊ የጦር መሳሪያ መሞከሯን ካሳወቀች በኋላ ነው። ስለ ሁለቱ መሪዎች መነጋገሪያ ጉዳዮች ከሞስኮ የወጣ ዝርዝር ማብራሪያ ባይኖርም ስብሰባው ግን ከረጅም ጊዜ ጀምሮ ሲታሰብበት የቆየ መሆኑን ባለሥልጣናቱ አመልክተዋል። ሰሜን ኮሪያን ኒኩሌየር ትጥቋን ለማስፈታት በሚል በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና በኪም ጆንግ ኡን መካከል ሁለት ዙር ስብሰባ የተካሄደ ቢሆንም ጉዳዩ እስካሁን ያለመፍትሔ እንደተንጠለጠለ ነው። በአውሮፕላን አደጋ ሕይወታቸውን ያጡ መንገደኞችና የኢትዮጵያ አየር መንገድ ሰራተኞች የአርባኛ ቀን የሕልፈተ መታሰቢያ ተደረገላቸው። ከሺ በላይ የሚሆኑ የቢሾፍቱ ከተማ ወጣቶች በበጎ ፈቃደኝነት ተነሳስተው አውሮፕላኑ በወደቀበት ከቢሾፍቱ 36 ኪሎ ሜትር ርቀት ላይ በምትገኘው ሀማ ቁንጥ ቀበሌ በመገኘት ከተጎጂ ቤተሰቦችና ከአካባቢ ነዋሪዎች ጋር ሀዘናቸውን ገልጸዋል። ወጣቶቹ አደጋው ከደረሰበት ቀን ጀምሮ ሀዘናቸውን ሲገልጹ ለነበሩ የአካባቢው ነዋሪዎች የትምህርት ቁሳቁስ እርዳታ አድርገዋል። በቦታው ከቀይ መስቀል ማህበር ጋር በመተባበርም ደም ለግሰዋል። በአርባ ቀን ህልፈት መታሰቢያ ስነ ስርዓቱ ላይ የተገኙት ያደጋው ተጎጂ ቤተሰቦች በበኩላቸው በተወካያቸው በኩል እንደገለጹት ለአካባቢው ነዋሪዎች ትምህርት ቤት ወይም ጤና ጣቢያ እንደሚያሰሩ ጥቆማ ሰጥተዋል። በስነ ስርዓቱ ላይ በተለያዩ እምነቶች የሃይማኖት አባቶች ተገኝተው የማጽናኛ መልእክትም አስተላልፈዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ዝግጅታችን ነው። አድማጮች በመግቢያችን ላይ ወዳስተዋወቅናችሁ ዜና ነው የምናልፈው። በዛሬ ሁለት መደበኛ ስብሰባ ያካሄደው የሕዝብ ተወካዮች ምክር ቤት ሶስት የሚኒስቴር መስሪያ ቤቶች ሹመትን አጽድቋል። የቀድሞ የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስተር ሆነው ተሹመዋል። የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ የመከላከያ ሚኒስተር ሲሆኑ፣ ለመከላከያ ሚኒስቴር ሚኒስትርነት በቅርብ ተሹመው የነበሩት አይሻ መሀመድ ደግሞ የምህንድስና ባለሙያ ናቸው። የከተማ ልማትና ኮንስትራክሽን ሚኒስቴር ተደርገው ተሹመዋል። ሚኒስትሮች ሲቀያየሩ ምክንያቱ አብሮ ቢገለጽ ተገቢ ነበር የሚል ጥያቄ ከምክር ቤቱ አባላት ተነስቶ ነበር። የመንግስት ረዳት ተጠሪ ሚኒስትር ዴታ ጫላ ለሚ ለዚህ ጥያቄ ምላሽ ሰጥተዋል። እነዚህ በአሁኑ ሰዓት በሚኒስትርነት የታጩ የተከበሩ የክልል ፕሬዚዳንት ሆነው የሚያገለገሉ ሰዎች ናቸው። በአሁኑ ሰዓት የሚፈልገው ትልቁ ነገር በክልል ደረጃ ሲደረግ የነበረው ለውጥ አገራዊ ለውጡን ደግሞ በተሻለ ቁመና ላይ ሆኖ እንዲቀጥልና ለውጡን ተሻጋሪ እንዲሆን ለማድረግ በተለይ ከህዝብ የሚነሱ የተለያዩ ቅሬታዎች አሉ። የፌዴራል መንግስቱ መጠናከር መቻል አለበት። የህግ የበላይነት መከበር መቻል አለበት። ፌዴራል መንግስት በአስፈላጊ ቁመና ላይ መገኘት መቻል አለበት ተብሎ ከታሰበ በፌዴራል መንግስት ደረጃ ያለ የለውጥ ኃይል ማጠናከር የግድ ያስፈልጋል ተብሎ በጨፌ ላይ በሂደቱ ጨፌ ሹመት የሚቀርበው። በሌላ በኩል በዛሬ ዕለት በአስቸኳይ የተሰበሰበው የጨፌ ኦሮሚያ በአቶ ለማ ምትክ አቶ ሽመልስ አብዲሳን ፕሬዚዳንት አድርጎ መርጧል። ዘጋቢያችን ሙክታር ጀማል ያነጋገራቸው የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው አቶ ሽመልስ አብዲሳ ብቸኛ እጩ እንደነበሩ ተናግረዋል። በጨፌ ላይ በሂደቱ ጨፌ ሹመት የሚቀርበው መሪ ድርጅቱ የራሱን እጩ ያቀርብና የራሱን እጩ ካቀረበ ባላ በእጩ ላይ ነው ምክር ቤቱ ውይይት የሚካሄዱት። በዚሁ መሰረት ሁሉን ሂደቶች በፓርቲው ካጠነቀቀ እና ሁሉን ከጨረሰ በኋላ ነው እጩ የሚሆነውን ሰው አንድ ሰው የሚያቀርበው ለጨፌ፣ እና በዚሁ መሰረት እሳቸው ብቻ ለጨፌው ቀርበው ጨፌውም ውይይት ካደረገበት በኋላ አስርፋል። በሹመቱ በጸደቀበት ወቅት በጨፍ የኦሮሚያ ምክር ቤት አባላት የተነሳው አጠቃላይ ጉዳይ በልዩነት ለልዩነት የሚጋብዝ ሳይሆን ለሀገር ከማሰብ በመነጨ ለውጡን እንዴት ወደተሻለ ደረጃ እናራምደው የሚል ብቻ ነበር ብለዋል። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ ራዲዮ። ኢትዮጵያና ኤርትራን የሚያገናኘው የሁመራ አምሃጀር መስመር ዛሬ ጠዋት መዘጋቱን የሰቲት ሁመራ ከተማ ከንቲባ አቶ ገብረ መድን ዮሐንስ ለአሜሪካ ድምፅ ተናግረዋል ሙልጌታ አጽባ በጉዳዩ ላይ አጭር ዘገባ ልኮልናል። ጥሩ ጥሩ እንቅስቃሴ ነበረ። በየጊዜውም ግንኙነት ነበረን ሀጀር ወይም ከሰዓት አካላትም ከዘዝበ አካላትም የኤርትራ ህዝብ እየመጣ ቃሴ ነበረና የህዝብ ለህዝብ እና የንግድ እንቅስቃሴ ጥሩ እንደነበረ ነው። ዛሬ ጠዋት ግን ምንድን ነው ነገሩ? ለምንድን ነው ብላን የስብካ ኃይሎችም ስለነበሩ እዛ አካባቢ አይ ከላይ ነው ትዕዛዝ የተሰጠል። ስለዚህ በኢትዮጵያ ወደ ኤርትራ መግባት አይችሉም። በተለይ የኢትዮጵያ ተሽከርካሪዎች የኤርትራ ከሆኑ ኢትዮጵያ ውስጥ ከነበሩ መሄድ ይችላሉ። ኤርትራም የኤርትራ ተሽከርካሪዎች ወደ ኢትዮጵያ መግባት አይችሉም። በአሁኑ ጊዜ እቃ የጫኑ መኪኖች በሁለቱም በኩል ቆመው እንዳሉ ነው የገለጹት። ነገር ግን በኤርትራ የሚገኙ የኢትዮጵያ መኪኖች ወደ ሀገራቸው እንዲገቡ፣ በኢትዮጵያ የሚገኙ የኤርትራ መኪኖችም ወደ ሀገራቸው እንዲሻገሩ ተፈቅዷል። መስመሩ ከተከፈተ ጀምሮ ደማቅ የንግድ ልውውጥ፣ የህዝብ ለህዝብ ግንኙነት እንደነበረ የገለጹት አቶ ገብረ መድህን በአሁኑ ጊዜ ግን አዲስ የንግድ ልውውጥ መቋረጡን አመልክተዋል። ለእግረኞች ግን መግባትና መውጣት ተፈቅደዋል ሲሉ ተናግረዋል። የኢትዮጵያና ኤርትራ ድንበር ያለ ቡሬና አሰብ፣ ሌሎች ተከፍተው የነበሩ ሁሉም የድንበር መስመሮች ዳግም ተዘግተዋል። የሁመራ ኡም ሀጀር መስመር ባለፈው ታሳስ ወር መጨረሻ የሁለቱም ሀገራት መሪዎች በተገኙበት መከፈቱ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሀ መቅለም ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። የአማራ ክልል የምግብ ዋስትናና አደጋ መከላከል ማስተባበሪያ ፕሮግራም ጽሕፈት ቤት ለእርዳታ የተላከውን እህል አንቀበልም አለ ተብሎ ሰሞኑን በማህበራዊ ሚዲያ የተሰራጨው ወሬ አንድ ግለሰብ የፈጠረውን ስህተት በተቋም ደረጃ መፈረጅ ነው ብለዋል። ይህ ያሉት ዘገባ አማራ ክልል በተለያየ አካባቢዎች ያሉ አርሶ አደር ገበሬዎች የበቆሎ ምርት ለተፈናቃዮች አሰባስበው ከላኩ በኋላ በዛው አካባቢ አንቀበልም ተብሎ ሜዳ ላይ ተበትኗል መባሉ ከተገለጸ በኋላ ነው። አስቴር ምስጋናው ዘገባላት። ትላንት በማህበራዊ ሚዲያ ሰፊ መነጋገሪያ ሆኖ ያመሸው በባህር ዳር ዙሪያ ወረዳ በአራት ቀበሌዎች የሚገኙ ነዋሪዎች በክልሉ ላሉ ተፈናቃዮች እርዳታ ይሆን ዘንድ ሰባ ሁለት ኩንታል በቆሎ አሰባስበው ለክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ጽህፈት ቤት ይልካሉ። ሆኖም ግን በጽህፈት ቤቱ ኃላፊነት ወስዶ የሚረከበ አካል ባለመገኘቱ በቆሎውን እንዲያስረክብ የተላከው ሹፌር በቅጥር ግቢ ውስጥ በቆሎውን በትኖት ሄደ የሚል በፎቶግራፍ ከተደገፈ ማስረጃ ጋር ወሬው ተሰራጨ። ጉዳዩን ለማጣራት በቆሎውን ለማስረከብ ከተላከው ኮሚቴ መካከል አንዱ ነበርኩ ወዳለው ግለሰብ ወደ አቶ መለስ አለባቸው ስልክ ደወልኩ። ከአራት ቀበሌ ነው ጭንን ያመጣ ነው። ከአራት ቀበሌ ጭንን አምጠን ካመጣን በኋላ መገፋፋቶች ነበሩ፣ ውስጥ ላይ ማለት ነው። ቤታውም እንትኑ አጋጣሚ ዋና ናት ወጥቷል። ስድስት ዘጠኝ ሰዓት ከሀያ ምናምን ነበር የደረሱ ኦልሬዲ ዘጠኝ ሰዓት ከሰላሳ ምናምን። እዛ በኋላ ለረጅም ሰዓት አቆሙን። ጎንደር ይዛችሁ ስዱ ምናምን ምናምን አይነት ነገር ማለት ነው። እዛ እኛ ጎንደር አንወስድም። አንደኛ ለምን ነው ሹፌሩ በእርዳታ ንዞልን የመጣ ለምን ነው አራት ቀበሌ ገብቶ ማለት ነው። ስለዚህ እኛ ጎንደር ስለማነት ተረከቡና መል ማውርዳት ስትል መልስል ያ ሰውዬ ትሎ ተወጣን። ተራ የሚባለው ማን ነበር ነዛር ሰው እያለ ለረጅም ሰዓት እኛ ዛ ውስጥ እየተቸጋቸለ ትሎ ነወጣ። እዛ ሹፌሩም ሲጣየቀው ባካ ተረከቡን። እኔም ባላርት እየደወለል ነው ስለሆነ ሆነ ባካ ተረከቡ ሰንቲ? ነው ጥሎት ወጣ ሾፌሩ ዘርግፎታል። እኛ ስንወጣ ዘርግፎታል። የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ጽሕፈት ቤት የሕዝብ ግንኙነት ዳይሬክተር አቶ እያሱ መስፍን ችግሩ መከሰቱናም ነው ስህተቱ የተፈጠረው በግለሰብ ደረጃ እንጂ በተቋም አይደለም ይላሉ። በግለሰቦች ቸልተኝነት ሊፈጠር ይችላል። ይህም ግን ተቋሙ ዝም ብሎ የሚያየው ጉዳይ አይደለም፣ በማስተካከል ስራ ይሰራበታል። በቆሎን አውርዶ በትኖ መሄድ ግን እኔ የመፍትሄው አካል ከመሆን አንጻር ከስሜታዊነት ግለሰቦች እየፈጠሩት እንደሆነ እንጂ ተቋሙ ከዚህ በፊትም በሰው ሰራሽና የተፈጥሮ አደጋ የተጋለጡ ወገኖችን በመደገፍና በማቋቋም በተሻለ ሁኔታ ስራ እየሰራ ያለ ተቋም ነው። አቶ እያሱ አያይዘው ማህበራዊ ሚዲያን ተጠቅመው መረጃ የሚያሰራጩ ግለሰቦች ቁንጽል ሀሳብ ይዘው ሳይሆን ሙሉ መረጃ በመያዝ ሚዛናዊ ዘገባ ቢያሰራጩ መልካም ነው ይላሉ። ሹፌሩ

እሱ ማድረስ ይሞታል የገቢ ደረሰ መግጃ። ይህ በእንዲህ እንዳለ ችግሩን ፈጥሯል ወደ ተባለው ግለሰብ ስልክ በተደጋጋሚ ብሞክርም ማግኘት አልቻልኩም። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። ጋቢና ቪኦኤ ይቀጥላል። ከስምንት ዓመት በፊት ተከስቶ በነበረው ድርቅ በሆሮ ጎደራ ወለጋ ሁመራ ወረዳ መስፈራቸውን የሚናገሩ ሰዎች ቦታው ለእርሻ ምቹ ባለመሆኑ ለችግር መዳረጋቸውን ተናግረዋል። የስምንት ቤተሰብ አስተዳዳሪ መሆናቸውን ለአሜሪካ ድምፁ ዘጋቢ ናኮር መልካ የነገሩት አቶ ሁሴን መሐመድ ችግሩ እጅግ የከፋ መሆኑን ጥቆማ ሰጥተዋል። የደረሰብን ችግር አንደኛ የእርሻ መሬታችን ስምንት ዓመት ሰርተን ዘጠነኛ ዓመት ይዘናል። ሁለተኛ ደግሞ ውሃ ለሰውም ለከብትም የሚሆን ውሃ በማጣት ነው። እዚህ አካባቢ ያለው ችግር እስከ ሰላሳ አርባ ኪሎ ሜትር ድረስ ነው ውሃ የሚገኘው ማለት ነው ምንጭ እዚህ ቁጭ ብለን መንግስትን እየጨውን ስም እስከ ፌደራል ድረስ ይሆናል። ሶስት መንግስት ነው እኛ ላይ ያለፈው እንደ ኦሮሚያ ማለት ነው። በችግር አንጻር ወደዚህ የመጣ ነው ጊዜ መንግስት እንዳ ሊቀጣ ነው። ወደ እስር ቤት እንዳለ ሰው ነው ያለ ነው። በእርሻ መሬት እጦት እና እነሱም ሆኑ ከብቶቻቸው የሚጠጡት ንጹህ ውሃ ባለመኖሩ መንግስት ድጋፍ ሲያደርግላቸው መቆየቱን አስታውሰው። ሴቶች እና ህጻናት በምግብ እጥረት ህይወታቸው እያለፈ ነው ይላሉ። ወደፊት ላይ ገንዘብሶባቸው ሴቶቹ ከአስር በላይ ሴቶች ናቸው ያለቁብን። በእርግዝና ጊዜ የምንከራተት የምንሉት የሌላቸው ብዙ ናቸው። እንዳውም መጥቶ በአይን ብታይ ነው፣ ዓለም ራሱ እንዲያይን የምንፈልገው። ህጻናት ደግሞ ከሰላሳ እስከ አርባ የሚሆኑ ህጻናት ናቸው የሞቱብን፣ የተሟላ ምግብ በማጣት ነው። እና ሁለተኛ ደግሞ ሲታመሙ፣ ገንዘብ ያለው ከእንስራ ሰርቶ ገንዘብ ያለው አክንቤት ያሳክማቸዋል። ገንዘብ ያጣ ደግሞ ያው እነዛ ልጅ ህጻናቶች እዛ ያልቃሉ ይሞታሉ ማለት ነው። በመገብ እጥረት እንደሞቱ በምናወቁ እርሶ ያብጣሉ ልጆቹ አባብቶ ነው በ እንደዚሁ ቤታቸው እግራቸው ከእግር እስከ ጭንቅላታቸው ድረስ አባብቶ ነው የሚሞቱት። ሁለት ሺ ሶስት አመተ ምህረት ላይ በቀበሌው የሰፈሩት አባ ወራዎች ቁጥር ሰባት መቶ አስራ ዘጠኝ ሲሆን በአሁኑ ጊዜ ግን አምስት መቶ ሰባ አራት አባ ወራዎች ስር የሚተዳደሩ ሁለት ሺ ስድስት መቶ ሀያ ሁለት ሰዎች ብቻ ናቸው የቀሩት ያሉት አቶ ሁሴን ሌሎቹ በችግር የሞቱና የጠፉ ናቸው ሲሉ ገልጸዋል። የልጆቻቸው አባት ቤተሰባቸውን ማስተዳደር ባለመቻላቸው ትታዋቸው እንደጠፉ የሚናገሩት ወይዘሮ ቀቡላ ሼካ ምግብም ሆነ ንጹህ ውሃ ለማግኘት ስለሚቸገሩ ለበሽታ እየተጋለጡ መሆኑን ለቪኦኤ ተናግረዋል። ወይዘሮ አይሻ መጁድም በበኩላቸው ደረሰብን የሚሉትን ችግር እንዲህ ያብራራሉ። መንግስት ሌላ ለእርሻ የሚሆን ቦታ እንዲያሰፍራቸው ወይም ተገቢውን ትኩረት ሰጥቶ የሚረዱበትን ሁኔታ እንዲያመቻች ጠይቀዋል። ችግሩን በመረዳት ድጋፍ እያደረጉላቸው መቆየታቸውን የሚናገሩት የወረዳው አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታመነ ገመቹ 2003 ዓ.ም ላይ ሰዎቹን ያሰፈረ የኦሮሚያ እርሻና ተፈጥሮ ሀብት ቢሮ መሆኑን አስታውሳል። የወረዳው አስተዳዳሪ አቶ ኤልያስ ቃሲም በበኩላቸው የቅሬታ አቅራቢዎቹ ችግር በዘላቂነት እንዲፈታ ጥረት እያደረጉ መሆኑን ጠቅሞ ተከታዩን ብለዋል። ከነቱራ ከዚህ በፊት ውሃም በውሃ ማጠራቀሚያ ይቀርብላቸው ነበር። ያንን የውሃ ማጠራቀሚያ የክልል ውሃ ቢሮ እና የአደጋ ስጋት ለምን እንዳስቆመባቸው አናቅም። አሁን ሁለት ዓመት አልፎታል ከተቋረጠ። እነዚህ ሰዎች ተረስተዋል ማለት ይቻላል። የእነሱ ችግር ላይ በዞን ደረጃ ሁለቴ ሶስቴ መክረናል። ለበላይ አካልም አሳውቀናል እነዚህ ሰዎች ወደ ሌላ ቦታ ስለሚዛወሩ የክልሉ አደጋ ስጋት አመራር ከዚህ በኋላ አይረዱምም እያለን ነው። እነዚህ ሰዎች ራሳቸውን እንዳልቻሉ ግን እየነገርናቸው ነው። ጉዳዩ ይመለከታቸዋል የተባሉት የኦሮሚያ እርሻና ተፈጥሮ ሃብት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪ ዛሬ ከሰዓት በጉዳዩ ዙሪያ ማብራሪያ ለመስጠት ቃል ከገቡልኝ በኋላ ገጠመኝ ባሉት አስቸኳይ ጉዳይ ለዛሬ እንደማይመቻቸው በጽሁፍ መልእክት አሳውቀውኛል። ሌላው ጉዳዩ የሚመለከታቸው የአደጋ ስጋት ዝግጁነት ስራ አመራር ኮሚሽን አመራሩ ጋር በተደጋጋሚ ብደውልም የቪኦኤ ዘጋቢ መሆኔን ጠቅሼ የጽሁፍ መልእክት ብልክላቸውም ምላሽ ላገኝ አልቻልኩም። እንዳገኘው ይዤ የምመለስ ይሆናል። ለአሜሪካ ድምፅ ናኮር ምልካ ከአምቦ። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ወደ አሜሪካ የሚመጡ ስደተኞች ከሚገጥሟቸው ፈተናዎች አንዱ በቋንቋ አለመግባባት ነው። ቋንቋውን የሚያስተምሩ ተቋማት የሚያስተምሩበት ሂደት ውስብስብነትና ውድነቱ ለስደተኞች የበለጠ ፈተና ይሆንባቸዋል። በኮሎራዶ የሚገኝ በስራው የተሸመ ኢንተር ካምባዮ የማህበረሰብ ማዕከል ግን ከበጎ ፈቃደኛ መምህራን ጋር በመሆን በቋንቋ ረገድ ስደተኞችን ለማገዝ እየሰራ ነው። የሼሊ ችለንደርን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል። በጎ ፈቃደኛዋ መምህርት ዲፓ ማካውሌ በአሜሪካ ኮሎራዶ ግዛት በሚገኝ ኢንተር ካምባዮ የማህበረሰብ ማዕከል ውስጥ ስደተኞች እንዴት ስለ ጤና ሁኔታቸው መናገር እንደሚችሉ እያስተማረች ነው። በእንግሊዝኛ ቋንቋ ረኒንግ ፊቨር ሩጫን ለመግለጽ የምንጠቀምበት ቃል አይደለም። ረኒንግ ፊቨር ሙቀትን፣ ትኩሳትን የሚመለከት አባባል ነው። የሙቀት መለኪያው የሚጠቁመንን ለማለት ነው። የመምህርት ዲፓን ክፍል የሚታደሙት ወንዶችና ሴቶች ከተለያዩ የዓለም ሀገራት የመጡ ናቸው። መምህርቷ ለማስተማሪያነት በምስሎች የተሞሉ ቁሶችን ትጠቀማለች። ይህና ከኢንተርካምባዮ ያገኘችው ስልጠና የተማሪዎቿን የአፍ መፍቻ ቋንቋ ባትናገርም የእንግሊዝኛ ቋንቋን በቀላሉ ለማስተማር እንዳገዛት ትናገራለች። የኢንተርካምባዮ ማዕከል ኃላፊ ሊ ሻይኔስ የማስተማሪያ ቁሶች የተዘጋጁት በጎ ፈቃደኛ መምህራንን ታሳቢ ተደርጎ እንደሆነ

ለዛም ይመስላል ድብርት ቁዘማን ለመግለጽ የሚጠቅም ዲፕሬስድ የተሰኘውን ቃል ምንነት ለማስረዳት የተጀመረው ምልልስ የአባቷን ታሪክ ለተማሪዎቹ እንድታጋራ ምክንያት እውነታችሁን ነው። ድብርት ከመድሎ ሊመጣ ይችላል። አባቴ ህንድ በሚኖርበት ጊዜ መሐንዲስ ነበረ። አሜሪካ በሚመጣ ጊዜ ስራው በአንድ የሸቀጣሸቀጥ መደብር ውስጥ ጋሪዎችን መሰብሰብ ሆነ። ድብርት ውስጥ ገብቶ ነበር። የኢንተር ካምባዮ ማዕከል ኃላፊ ሊሻይኒስ እንደሚሉት የቋንቋ ትምህርቶችን ትርጉም እንዲኖራቸው ማድረግ ዘላቂ ለውጥ ይፈጥራል። ዲፓ ማካውሌን ለመሰሉ በጎ ፈቃደኛ መምህራን ምስጋና ይድረስና፣ ዲፓ ግሩም መምህርት ናት። መጀመሪያ ስትቀላቀለን ምንም አይነት ልምድ ከሌላቸው መምህራኖቻችን መካከል አንዷ ነበረች። አሁን ላይ የማስተማር ብቃቷ ብሎም ተማሪዎቿ በመማር ማስተማሩ ሂደት ወቅት ተሳታፊ እንዲሆኑ የማድረግ አቅሟ በእጅጉ የተሻሻለ መሆኑን አይተናል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ወደ ምስራቁ የኢትዮጵያ ክፍል ይወስደናል። የኢትዮጵያ ንግድ ባንክ ለሶማሌ ክልል ተፈናቃዮች የገንዘብ ድጋፍ ማድረጉ ተሰምቷል። የ35 ሚሊዮን ብሩን ድጋፍ የባንኩ ፕሬዚዳንት አቶ ባጫ ጊና ለክልሉ ርዕሰ መስተዳድር አስረክበዋል። አዲስ ቸኮል ስለ ጉዳዩ ይነግረናል። የኢትዮጵያ ንግድ ባንክ በሀገሪቱ ያሉ ተፈናቃዮች ለመደገፍ ከመደበው አንድ መቶ ሚሊዮን ብር መካከል በተፈናቃይ ብዛት ቀዳሚ ለሆነው የሶማሌ ክልል ከ35 ሚሊዮን ብር በላይ ለግሷል። የባንኩ ፕሬዚዳንት አቶ ባጫጊና ይህም ብለው ነበር። የኢትዮጵያ ንግድ ባንክ በተለያዩ የሀገራችን ክፍሮች ለተፈናቀሉ ወገኖቻችን ድጋፍ ለማድረግ የባንካችን ማኔጅመንት 100 ሚሊዮን ብር ለመስጠት የወሰነ ሲሆን ክፍፍሎም የተደረገው በየክልሉ ያሉ ተፈናቃዮች ብዛት ከብሔራዊ አደጋ ስጋትና ስራ አመራር ኮሚሽን በተገኘው ወቅታዊ መረጃ መሰረት መሆኑን ማስገንዘብ ይፈልጋሉ። በዚህም መሰረት የባንካችን ከፍተኛ ማኔጅመንት አባላት ዛሬ እዚህ በመገኘት ለሶማሌ ክልል የሚደርሰውን 35 ሚሊዮን 167 ሺህ ብር ለክልሉ መንግስት ያበረከተ መሆኑን እየገለጽኩ፣ በቀጣይም ክልሉ በሚያከናውናቸው ማህበራዊ፣ ኢኮኖሚያዊ እንቅስቃሴዎች ሁሉ የኢትዮጵያ ንግድ ባንክ ከጎናችሁ የሚቆም መሆኑን ላረጋግጥላችሁ እወዳለሁ። ድጋፉን በተመለከተ ንግግር ያደረጉት የክልሉ ርዕሰ መስተዳደር አቶ ሙስጠፌ መሐመድ ክልላቸው በራሱ አቅም ተፈናቃዮችን ማቋቋም ስራውን መስራት እንዳላቆመ ተናግረዋል። 35 ፐርሰንቱ ወይ ከፍተኛውን ድርሻ ሶማሌ ክልል መውሰዱ በአንድ ወገን ጥሩ ቢሆንም፣ በሌላ ወገን ደግሞ ከፍተኛ ተጎጂ ያሉበት የሶማሌ ክልል መሆኑን ስለሚያሳይ የሚያመጻድቅ አይደለም። ጠንክረን መስራት እንዳለብን የሚያስገነዝብና ይህን የተፈናቃይ ቁጥር ለመቀነስ እና መልሶ ለማቋቋም ከምንጊዜውን በላይ መረባረብ እንዳለብን ያስታውሰናል። በዚህ ረገድ ባለፉት ሳምንታት ውስጥ ወደ ሁለት መቶ ሃምሳ ሺህ የሚሆኑ ተፈናቃዮች ወደ ቤታቸው እንዲመለሱ ተደርጓል በተለያዩ የክልሉ ዞኖች ነ ይሄ ደግሞ ከፍተኛ ስኬት ነገር እናምናለን ቀጥለን በማጠናከር በአጭር ጊዜ ውስጥ በተቻለ መጠን ሁሉንም የሶማሌ ክልል ተፈናቃዮች ወደ መደበኛ ኑሯቸው እንዲመለሱና እንዲቋቋሙ ለማድረግ ክልሉ ጠንክሮ እንደሚሰራ እናምናለን ያደረግን እንዲጋፍ ደግሞ ለዚህ ስራ ከፍተኛ ገዛ እንደሚሆን እናምናለን። አቶ ሙስጠፌ መሀመድ አጋጣሚውን በመጠቀም ከክልሉ ነዋሪዎች ባህልና ሃይማኖት አንጻር የባንኩ ብድር ለክልሉ በበቂ ደረጃ ተደራሽ እየሆነ አለመሆኑን ተናግረዋል። አቶ ባጫም ባንኩ በቅርቡ በሰላማዊ ባንክ አገልግሎት ስኬታማ ታሪክ ያላቸውን ዳይሬክተር በንግድ ባንክ መሾማቸውን ገልጸው የነበረው ክፍተት እንደሚደፈን ተናግረዋል። የሶማሌ ክልል 6650 ተፈናቃዮች እንደሚገኙበትና ከነኝ መካከል ለ24 አባወራዎች ቤት ከአዲስ ገንብቶ ማስረከብና የስራ ድል መፍጠርን ያካተተ ሁሉ አቀፍ ድጋፍ የሚያስፈልጋቸው ሲሆን ቀሪዎቹ ቀድሞ ወደ የተፈናቀሉበት አካባቢው የተወሰነ ድጋፍ ተደርጎላቸው የሚመለሱ መሆናቸውን የክልሉ አደጋ ስጋት ስራ አመራር ኃላፊ የሆኑት አቶ መሀመድ ፋታ ተናግረው ነበር። እንደ አቶ መሀመድ ገለጻ ክልሉ ተፈናቃዮች ሙሉ በሙሉ ለማቋቋም አራት ነጥብ ዘጠኝ ቢሊዮን ብር አስፈልገዋል። የኢትዮጵያ ንግድ ባንክ ማኔጅመንት በሁሉም ክልሎች ለሚገኙ ተፈናቃዮች አንድ መቶ ሚሊዮን ብር ለማከፋፈል የወሰነው የአማራ ክልል መንግስት ተፈናቃዮች መልሶ ለማቋቋም የገቢ ማሰባሰቢያ ቴሌቶኑን ካዘጋጀ ከጥቂት ቀናት በኋላ ነበር። ባንኩ ከፌዴራል አደጋ ስጋት ስራ አመራር ኮሚሽን ባገኘው የተፈናቃዮች ዝርዝር መሰረት መቶ ሚሊዮኑን ሲያከፋፍል ለአማራ ክልል 47 ሚሊዮን ብር ገደማ እንደደረሰውና ክልሉም የተጠቀሰውን የገንዘብ መጠን አልቀበልም ማለቱ ይታወሳል። የተፈናቃዮችን ቁጥር እንደ ብቸኛ መስፈርት ከመውሰድ የተፈናቀሉ ሰዎች የደረሰባቸው ጉዳት መጠንና እነሱን መልሶ ለማቋቋም የሚያስፈልገውን የገንዘብ መጠንም የተለያየ ስለሆነ ይህንኑ በተጨማሪ መስፈርትነት ልትጠቀሙ አትችሉም ነበረው በሚል ከቪኦኤ ለቀረበላቸው ጥያቄ አንድ የባንኩ አመራር በሰጡት ምላሽ ባንኩ ድጋፍ ያደረገው ለሰብአዊ አገልግሎት እንጂ ለመልሶ ማቋቋም አልነበረም ብለዋል። ለአሜሪካ ድምፅ አዲስ ቸኮል ከጅጅጋ

አድማጮች የዛሬው የጋቢና ቪዮኤ ጉዟችን በዚሁ ሆ ተጠናቋል። አብራችሁ ስለነበራችሁ በጣም እናመሰግናለን። በፌስቡክ አት ቪዮኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያቤሮ ዘፈኑንም በመምረጥ

dio sagale america